በዚህ ወር መጀመሪያ ላይ ከስልጣናቸው የተባረሩትን ሚስተር ኦማር አልበሽርን ተክቶ የሱዳንን መንግስታዊ ስልጣን የተቆጣጠረው የሱዳን ወታደራዊ ካውንስል ስልጣኑን ለሲቪሉ አስተዳደር እንዲያስረክብ አሁንም እየተጠየቀ ነው። የአፍሪካ ህብረት አልበሽርን የተካው የሱዳን ወታደራዊ ምክር ቤት ስልጣኑን በሁለት ወር ጊዜ ውስጥ እንዲያስረክብ በመጠየቅ ይህ ካልሆነ ግን ሱዳንን ከህብረቱ አባልነት ሊያገድ እንደሚችል አስታውቋል። ይሁን እንጂ የሳዑዲ አረቢያና የተባበሩት አረብ ኤሚሬቶች ለወታደራዊ ካውንስሉ የሚሰጡት ድጋፍና እርዳታ የሱዳናውያንን ለውጥና የዴሞክራሲ ፍላጎት በወታደራዊ መንግስት ተክቶ እንዳያኮላሸው ስጋት ያላቸው መሆኑን የህዝባዊ ተቃውሞ አስተባባሪዎች በግልጽ ሲናገሩ እየተሰሙ ነው። የወቅቱን የአፍሪካ ህብረትን ፕሬዚደንሲ የያዘችው ግብፅ የህብረቱን ውሳኔ የምትደግፍ ቢሆንም በሱዳን ላይ ከሳውዲ አረቢያና የተባበሩት አረብ ኤሚሬቶች ጋር ይበልጥ እንደምትተባበር ነው ብዙዎች የሚያምኑት። የኢትዮጵያው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው የመጀመሪያውን የውጭ አገር ጉብኝታቸውን በሱዳን የጀመሩበት ምክንያትም ይኸው የሱዳን ጉዳይ ለኢትዮጵያም አሳሳቢ በመሆኑ እንደሆነ የሚታወቅ ነው። ኢትዮጵያ የአፍሪካ ህብረት ወታደራዊ ካውንስሉ ስልጣኑን ለሲቪል አስተዳደር እንዲያስረክብ ያሳለፈውን ውሳኔ የምትደግፍ ቢሆንም የስልጣን ዝውውሩ ግን ሰላማዊ እንዲሆንና መጪው መንግስትም ሱዳን ከኢትዮጵያ ጋር ያላትን ወዳጅነት የሚያስቀጥል መሆኑን ማረጋገጥ ትሻለች። የአውሮፓ ህብረትም ወታደራዊ ቡድኑ ስልጣኑን ለሲቪል አስተዳደር እንዲያስረክብ የጠየቀ ሲሆን የውጭ ጉዳይ ኃላፊ ወይዘሮ ፌደሪካ ሞጎሮኒ ወታደራዊ መንግስቱ የህዝቡን ጥያቄ ሊመልስ እንደማይችልና የአፍሪካ ህብረትንም ቻርተር የሚጥስ መሆኑን ቀደም ሲል አስታውቀው ነበር። ይሁን እንጂ የአውሮፓ ህብረትም ሆነ አባል መንግስታቱና አሜሪካም ጭምር ለሱዳን ህዝባዊ እንቅስቃሴና የዴሞክራሲ ጥያቄ ተገቢውን ትኩረት አልሰጡም እየተባለ ነው። የህብረቱን ቃል አቀባይ ወይዘሪት ማያኮሳያን ሲክን በዚህ ጉዳይ ማብራሪያ እንዲሰጡን ጠይቄያቸው ነበር። የአውሮፓ ህብረት ከአፍሪካ ህብረትና ከመንግስታቱ ድርጅት ጋር የተቀናጀ ዲፕሎማሲያዊ ጥረት እያደረገ ነው። በተለይ የአፍሪካ ህብረት ትኩረት ሰጥቶ እየሰራበት ነው። ይህን ቀውስ በመፍታት በኩል የአፍሪካ ህብረት የሚኖረውን ሚና እውቅና እንሰጣለን ውሳኔውንም እንደግፋለን በማለት በወታደሩ የሚመራ ሽግግር ተቀባይነት እንደማይኖረው ገልጸዋል። የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ለወታደራዊ ካውንስሉ የሚሰጡት ድጋፍና እርዳታ ወታደራዊ ቡድኑ ስልጣኑን እንዳያስረክብ ሊያበረታታ የሚችል ብቻ ሳይሆን ሌሎቹን እንደ ካታርና ቱርክ የመሳሰሉ የነሳውዲ ተቀናቃኞችን ወደ ሱዳን እንዲገቡ የሚጋብዝ ሊሆን ይችላል የሚሉ ታዛቢዎች እየተሰሙ ነው። ይህም ለውጡን የሚቀለብስ ብቻ ሳይሆን አገሪቱን የውክልና ጦርነት የሚካሄድባት አውድማ ሊያደርጋት ይችላል ሲሉም እነዚሁ ታዛቢዎች ስጋታቸውን ይገልጻሉ። ቃል አቀባይ ማያን የገልፍ ባህረሰላጤ ሀገሮች ወደ ሱዳን መግባት ሊያስከትል የሚችለውን በሚመለከት ላቀረብኩላቸው ጥያቄ በሌሎች አካላት ተሳትፎና ጣልቃ ገብነት ላይ አስተያየት መስጠት እንደማይችሉ አውስተው በዚህ ጉዳይ ሊሰመርበት ይገባዋል ያሉትን ሲገልጹም ዋን ኢዝ ዘ ኢምፖርታንት ሮል ኦፍ ዘ አፍሪካን ዩኒየን አንደኛ የአፍሪካ ህብረት ሚና ጠቃሚ መሆኑ፣ ሁለተኛ የሱዳን የፖለቲካ ቀውስ በራሳቸው በሱዳናውያን መፈታት የሚገባው መሆኑን ነው ብለዋል። ሱዳንን ለአሸባሪዎች ድጋፍ ታደርጋለች በማለት ለበርካታ ዓመታት ጫና በማድረግ የምትታወቀው አሜሪካ በአሁኑ ወቅት ግን በሱዳን ላይ ብዙም ስትል አትሰማም። ይህም ፕሬዚዳንት ትራምፕ በሚከተሉት አዲስ ፖሊሲ ምክንያት ወይንስ ጉዳዩን ከፊት ለፊት አጋሮቻቸውን ሳውዲ አረቢያና የአረባ ምርቶችን አስቀድመው ከኋላ እየተከታተሉት ይሆን በማለት የሚጠይቁ አሉ። ያም ሆኖ ግን የሱዳን ሰላማዊ ሰልፈኞችና ወታደራዊ ካውንስሉ በሽግግር መንግስት ምስረታው ላይ አሁንም በድርድር ላይ እንደሆኑ ነው የሚነገረው። ሁለቱ ወገኖች የሽግግር መንግስት ለመመስረት ቢስማሙም ወታደራዊ ካውንስሉ በሽግግር መንግስቱ አብላጫ መቀመጫ እንዲኖረው በመጠየቁ ድርድሩ ባይቋረጥም ችግር ውስጥ ገብቷል እየተባለ ነው። በመሆኑም በበርካታ የአፍሪካና አረብ ሀገሮች ተቀጣጥለው የተዳፈኑ ህዝባዊ አብዮቶችን የሚያስታውሱት የፖለቲካ ተንታኞች በዚህች በርካታ ችግሮች ባሉባትና ብዙዎችም እጃቸውን ሊያስገቡባት በሚከጅሏት አገር ሱዳን የተነሳው ህዝባዊ ትግልስ ወዴት ይሄድ ይሆን በማለት መጠየቅ መተንበያቸውን አሁንም እንደቀጠሉ ነው። ገበያው ንጉሴ ለዲ ደብልዩ ብራስልስ